አቶ ተሾመ ብርሃኑ ከማል የኢማም አህመድ ኢብራሂም አህመድ ግራኝ መጽሐፍ ደራሲ፣ እንደሚያውቁት ግራኝ አህመድ በኢትዮጵያ በኩል ኢትዮጵያዊ መሆናቸው ሲታመን፣ በሶማሊያ በኩል ሶማሊያ ስለ መሆናቸው ይነገራል ሲልም ለታላቅ ጦር ምርነታቸው መታሰቢያ ሀውልት ቆመላቸዋል። ሌሎችም እንዲሁ የእኛ ዘር ናቸው ብሎ የሚጠቅሱ አሉ። በእርሶ የምርምር ስራ ግኝት ኢማም አህመድ ኢብራሂም ማን ናቸው ይላሉ? እኔ እንደተረዳሁት በአብዛኛው አፋር ናቸው። ምክንያቱም የዛን ጊዜ የአፋር ሱልጣኔት ወይም የዚህ የደናኪል ሱልጣኔት ሱማሌን፣ አፋርን እና የተወሰኑ አሁን በዚህ በወሎ እና በአንዳንድ ቦታዎች የሚገኙ ቦታዎችን ይዞ ስለነበረ ከዛ በኋላ ሱማሌ ሲባል ሱማሌ የሆነ ይመስለኛል። ምክንያቱም ሁባት ነው የተወለዱት። ሁባት ደግሞ ከሐረር ብዙ ርቃ የምትገኝ ቦታ አይደለችም። እሷም የአዳል ሱልጣ ኔት ቦታ ነበረች። ከዚህም በላይ አሚር ማህፉዝ አማቻቸውም ዘመዳቸውም የዘይላ ሱልጣን በነበሩበት ጊዜ ወይም አሚር በነበሩበት ጊዜ ዘይላ መቀመጫቸውን አድርገው ነበር። ዘይላ ደግሞ የዛን ጊዜ የአዳል ሱልጣኔት ግዛት እንደነበረች እንመለከታለን። እንደገና ባለቤታቸው ድል ወንበራ ወይም ድሌ ወንበራ ወይም ድሌ ወንበራ በዚህ በአፋርኛ የተወደደች የተፈቀረች ቅርብ የሆነች ተብላ የምትጠራ አፋር ስለ ሆነች እንደገና አሚር ሙጃሂድ ከኢማም አህመድን ተከትሎ የነገሱት ወይም ስልጣን የያዙት ወይም አጼ ገላውዴዎስን የገደሏቸው አፋር ስለሆኑ አብስማ ኖር የሚባለው አብስማ ማለት አማቺ ማለት ነው፣ የሴት ወንድም ማለት ነው። ስለዚህ አፋር ናቸው እና እነዚህ እነዚህ የመሳሰሉ ነገሮች በአብዛኛው የማመለክቱት ኢማም አህመድ ኢብራሂም አፋር መሆናቸው ነው። እዚህ ላይ ሌሎች የሚጠቅሱት በተለይ ሀረሪዎች ደግሞ የለም ሀረሪ ናቸው፣ ምክንያቱም የስልጣን መቀመጫቸውም መነሻ ያላቸውም የነበረው ሀረር ነው ይላሉ። ሀረርም ቢሆን በመስሲም ጀመር ሀረር ከአፋር ብዙ የምትርቅ ይመስለናል። ነገር ግን በዚህ በአውሳ አካባቢ ከስልሳ እና ከሰባ ኪሎ ሜትር የምትበልጥ አልነበረችም። እና የአዳል ሱልጣኔት በዚህ በነበሩበት በአውሳ አካባቢ ተሸንፈው ወደ ተራሮች ሲወጡ ሀረር ነው የተቀመጡት። ሀረር ከአፋር ሩቅ አይደለችም። ስለዚህ የደናክል ሱልጣኔት አባል ሆኖም እንደኖሩ ያመለክታል። ስለዚህ በአብዛኛው እሱ ነው። ሌላው ቢሉም የሚገርም አይደለም። ምክንያቱም የሶማሌ ገዢ የነበሩ የተወለዱትም ሁባት ነው። አሁን ደግሞ ሁባት የሶማሌ ክልል ግዛት ነው። እንደገና ደግሞ ሌሎቹ ከሶማሌ ጎሳዎችም እሳቸው የሚወለዱባቸው ቦታዎችም በኢትዮጵያ ውስጥ ስለነበሩ ወይም የደናክል ግዛት ስለነበሩ ሶማሌ ናቸው ቢሉ ብዙም የሚገርም አይደለም። ዞሮ ዞሮ ምንድን ነው ሶማሌም፣ አፋርም ሀረርም የኢትዮጵያ አካላት ስለነበሩ በአጠቃላይ ኢትዮጵያዊ ናቸው። አህመድ ኢብራሂም የማረጋቸው ኢማም ነው። ያንንስ ማዕረግ እንደምን አገኙ? ኢማምነትስ ምን ማለት ነው? ኢማም ለምን እንዳገኙ መጠናት ያለባቸው ነገሮች አሉ። በመሰረቱ ኢማም የምንለው የሀገር መሪም ነው። እንደገና ደግሞ ኢማም ሆኖ የሚያሰግድ የሚመራ ማለት ነው። ለምሳሌ ከሊፋ አሊ ኢብን አቡ ጣሊብ ማለት ነው። የነቢዩ መሐመድ ያጎት ልጅ ማለት ነው። ኢማም ነው የሚባሉት። ከዛ በኋላ ደግሞ ሌሎችም የሺያ አመለካከት የነበራቸው መሪዎች ኢማም እየተባሉ አገር ይመሩ ነበረ። በዚህ መሰረት ሌሎቹ የአፋር ስልጣኔት ወይም የደናኪል ሱልጣኔት መሪዎች ሱልጣን እየተባሉ ወይም አሚር እየተባሉ ሲጠሩ እሳቸው ግን ስልጣን ላይ ሲወጡ ራሱ በህልም የታየ ነገር አለ። እዛ ውስጥ አንድ ሰው ስልጣን ይሆናል መሪ ይሆናል ብሎ እንትን ብሏል እና ስልጣን ላይ ሲወጡ ኢማም የሆኑ ተብሎ የተነገረም ነገር አለ። እንደገና ደግሞ በዙሪያቸው የነበሩ ሰዎች አንተ ኢማም ነው የምትሆነው፣ በአንድ በኩል የሃይማኖት መሪ፣ በሌላ በኩል ደግሞ የፖለቲካውን መሪ ትሆናለህ ብለው የሰጧቸው ነው። ነገር ግን አሁን ኢማም አህመድ ኢብራሂም የሻአ አይነበሩ ወይስ አልነበሩም? በዙሪያቸው የነበሩ ሰዎች የሺዓዎች ነበሩ። በተለይ እነዚህ ከየመን የመጡ ሰዎች በብዛት ስለነበሩ በዜይላም በሶማሊያ አካባቢም በአፋርም አካባቢ በብዛት ስለነበሩ ተሰደው የመጡ ማለት ነው ስለነበሩ የእነሱ ኢንፍሉዌንስ ይኑርበት አይኖርበት መጠናት ያለበት መታወቅ ያለበት ጉዳይ ነው። ግራኝ አህመድ ወይም ኢማም አህመድ ኢብራሂም በጦርነት ሳቢያ ድል አድርገው ለአስራ አምስት ዓመታት በአገዛዝ ስልጣን ላይ ተ ተቀምጠዋል። ለዚህ ጦርነቱ ዋነኛ ምክንያት ምንድን ነው ይላሉ። በአሁኑ ወቅት የተለያዩ ፖለቲካ አታዮችም አሉ። እስላማዊ የግዛት መስፋፋት ተደርጎ ይታያል በአንድ ወገን፣ በሌላ በኩል የመብት ማስከበር ጉዳይ ተደርጎ እንደሆነም ይጠቀሳል። ከሌላም አንጻር ከኢኮኖሚያዊ መስፋፋት ጋር የተያያዘ ነው። የእርስ አታይ በዚህ ጉዳይ ላይ ለኢማም አህመድ ኢብራሂም ወይም መሀመድ ግራኝ ጦር ማወጅና ከምስራቅ እስከ ሰሜን ደርሶ ሶ ለአስራ አምስት ዓመታት ለአገዛዝነት ያበቋቸው ዋነኛ ምክንያቶች ምንድን ናቸው ይላሉ ለምንድን ነው ለጦርነት የተነሱት በሁለት ከፍዬ ነው የሚመለከተው ፤ አንደኛው እንደምታውቀው ከአስራ ሶስት ሀያ ሰባት ጀምሮ ማለትም ሰለሞኒክ ዳይናስቲ ስልጣኑን ከያዘበት ጊዜ ጀምሮ ስልጣኑን እስከ ሶማሌ እስከ አፋር እስከ ባህሩ ድረስ ዘርግቶ አረጋግጦ ለመኖር ከፍተኛ ጥረት ያደርግ የነበረበት ጊዜ ነው። በዚህ ጊዜ እንደገና ዓለምም በተለያዩ ሁኔታዎች ስትናጥ የነበረችበት ጊዜ ነው። ማለትም በአስራ ስድስተኛው ክፍለ ዘመን ፖርቹጊዞች የቀይ ባህር እና ሜዲተራኒያንን ባህር እንደዚሁም የህንድን የኢኮኖሚ መስመር ለመቆጣጠር ጥረት የሚያደርጉበት ጊዜ ሲሆን ኦቶማን ኢምፓየርም ደግሞ የያዘውን አልልቅም ብሎ አላስነካም ብሎ የሚታገልበት ጊዜ ነው። በአንድ በኩል ፖርቱጋል በዛ በኩል በምዕራብ በኩል ድጋፍ አላት። ኦቶማን ኢምፓየር ደግሞ በዚህ በምስራቁ በኩል የራሱ የሆነ ድጋፍ አለው። እንደገና ደግሞ እንደ ግብጽ ያሉትን አገሮች እንደ ሞሮኮ አይነት ነገሮች እነ ቱኒዚያ፣ እነ ሊቢያ ሁሉ እነ ሳውዲ አረቢያ፣ የመን እነዚህ እነዚህ ሁሉ በጠቅላላ የእስላሙ ዓለም በሱ ቁጥጥር ስር ነበረ። የኢትዮጵያ መንግስት ደግሞ ከፖርቱጋል ጋር በመተባበር የክርስቲያኑን ዓለም ለማስፋት በጣም ትልቅ ምኞት ነበራቸው። በተለይ አጼ ልብነ ድንግል በጣም ከፍተኛ የሆነ ወኔም ሀይልም ብልህነትም የፈረንጅ አማካሪዎችም የነበሯቸው ታላቅ መሪ ነበሩ። በዚህ ላይ ለእስልምና የነበራቸው ጥላቻ በጣም የመረረ ነው። ስለዚህ ኢትዮጵያን እንደ ሌሎቹ የኢትዮጵያ መንግስታት ሁሉ በአንድ ሃይማኖት አጠቃለው ለመምራት ፍላጎት ነበራቸው። እንግዲህ በአንድ ላይ በሀይል አጠቃል ለመያዝ በምትፈልግበት ጊዜ ሌላው በሀይል አልያዝም የሚለው ክፍል ደግሞ ማመፁ የሚቀር አይደለም። በዚህ መሰረት ደናክሎች ወይም አፋሮች፣ ሶማሌዎች በአብዛኛው ሙስሊሞች ስለነበሩ በተለይ እስከ አስራ ስድስተኛው ክፍለ ዘመን በከፍተኛ ደረጃ እስልምና ኢትዮጵያ ውስጥ ተስፋፍቶ ስለነበረ የሚደረገውን ጥቃት በቀጥታም ሆነ በተዘዋዋሪ መንገድ ሲቃወሙ ቆይተዋል። የነ አጼ ዘራ ያዕቆብን የነ አጼ ይስሐቅን የሸዋ ሰለሞናዊ የሥርወ መንግስት ነገስታት የምስራቁን የኢትዮጵያ ግዛት ሙሉ በሙሉ ለመቆጣጠር ባደረጉት ጦርነት፣ እነዛ ደግሞ የሃይማኖት ተጽዕኖን ለመቋቋም ባደረጉት ጦርነት ለሶስት መቶ ዓመታት ያህል ጦርነት ሲያካሂዱ ቆይተዋል። በዚህም ብዙ የአዳል ሱልጣኔት መሪዎች ሙተዋል። የኢትዮጵያ መሪዎችም ሞተዋል። ግራኝ አህመድ ጂሀድ ጦርነት አካሂደዋል። በመጽሐፉ ላይም እንደገለጹት በሸራ ህግም ኢትዮጵያን ገዝተዋል። ይሄ የሃይማኖት ጦርነት አያሰኘውም። የመጀመሪያው እስከ ደብረ ብርሃን ያለው ጦርነት መጠቃቱ በዝቶ ስለነበር አሁን ዜይላ እንዳልነበረ ነው ያደረጓል። የንጉሱ ሰራዊት በየደረሱበት ያጠቃጥሉታል። ቦታውን፣ ህዝቡን ይጨርሳሉ። መስጊዱ ላሉ ስለዚህ የመከላከል ጦርነት የነበረበት ጊዜ ነው። በሃይማኖቱም ስሚነሳ በምንም ስሚነሳ የመከላከል ጦርነት ይመስላል። ከደብረ ብርሃን በኋላ ግን ድል ካደረጉ በኋላ ግን እንመለስ ሲሏቸው የለም እዚህ ደርሼ አልመለስም፣ እስልምናን የማስፋፋት ኃላፊነት አለብኝ ብለው ወደፊት ይቀጥላሉ። ከዛ በኋላ እንግዲህ ያ የግዛት ማስፋፋት ፍላጎት የስልጣን ፍላጎት ካልሆነ በስተቀር ከእስልምና ጋር የሚያገናኘው ነገር የለም። ብዙ ጊዜ ጂሀድን አጣሞ የመተርጎም ጉዳይ፣ ለራስ ጥቅም የመተርጎም ጉዳይ፣ ለስልጣን ሲባል የመተርጎም ጉዳይ ነው። ኢማም አህመድም ከደብረ ብርሃኑ ጦርነት በኋላ ከደብረ ብርሃን ማለት የአጼ ልብነ ዋና ከተማ የዛን ጊዜ እንደነበረች ነው። እንትን የሚለው አዲስ አበባ የሚባላል ለማንኛውም እዛ ዋና ከተማቸው ስለነበረ ከተቆጣጠሩ በኋላ የሚያስፈልጋቸው ምርኮ ከያዙ በኋላ ወደ ነበሩበት ተመልሰው በሱልጣንነታቸው መቀጠል ይገባቸው ነበረ። ነገር ግን ይሄን አላደረጉም። ከዛ በኋላ ያለው የሃይማኖትም አይደለም የመጠቃት የጅሃድን ጉዳይ አይደለም የስልጣን ጉዳይ ነው። እኔ እንደዚህ ነው የማየው። በሁለት ከፍዬ ነው ኢማም አህመድን የማየው አንደኛው ከመጠቃት የተነሳ ራስን መከላከል ሲሆን፣ ሁለተኛው ግን የስልጣን ጦርነት ነው። ሰው ከስልጣን ጋር ነው የሚኖረው። እሳቸውም እንደዚህ አይነት ሁኔታ ፈጽመዋል። ግራኝ አህመድ በጣም ሳካ ድል አግኝተዋል። ከዛም ባሻገር ለአስራ አምስት አመታት በግዛዝ ስልጣን ላይ ለመቆየት በቅተዋል። እሳቸውን ለድል ያበቋቸው ዋነኛ ምክንያቶች የሚሏቸው ምንድን ናቸው? ዋናው ጊዜ ነው ጊዜ እንደዛ ያደርጋል ዮዲት በጣም የማይገሰስ ሀይል የነበረውን ነው ገስሳ ለአርባ ዓመታት ስልጣን የያዘችው ኢማም አህመድም እንደዚህ አይነት ሁኔታ አጋጥሟቸዋል ያንን ሀይለኛ የሆነ ፖርቱጋልን እረድቶ የእስላሙን አለም ደራሽ አባቱን ለማጥፋት ፍላጎት ያለውን ንጉሰ ነገስት ድል አድርጎ መያዝ ቀላል ነገር አይደለም። የታሪክ አጋጣሚ ነው። ሁለተኛ፣ እኔ የሚመስለኝ በሽምብራ ኩሬ ጦርነት ላይ እጅግ በጣም እጅግ በጣም ብዙ የኢትዮጵያ የጦር መሪዎች አልቀዋል ከተከታዮቻቸው የትግራዩም፣ የጎንደሩም፣ የጎጃሙም፣ የዋግና ላስታውም ሌሎቹም የጦር መሪዎች በክተት መጥተው ስለነበር ልክ እንደ አድዋ ዘመቻ ነው። ከአድዋ ዘመቻና የዚህ የሽምብራ ኩሬ ዘመቻ በጣም ይመሳሰላል። ስለዚህ በክተት ከመጡ በኋላ ያ ሁሉ የጦር መሪ ካለቀ በኋላ ለምሳሌ በሰሜን አፋር የነበረው ሰሜን አፋር ማለትም አሁን ወደዚህ ወደ ኩነባ ወረዳ ወደ ሸረት አካባቢ ያለው አፋር ዘማች ደናችሉ በቀላሉ ወደ ሰሜን ኢትዮጵያ ለመግባት ችሏል። እንደገና ደግሞ በመካከለኛው ኢትዮጵያ በዚህ በወሎ በባቲ አካባቢ የነበሩት በመሀከል ኢትዮጵያ የነበሩት አዳሎችን በቀላሉ ወደ መሀከል ኢትዮጵያ ገብተው ለመቆጣጠር ችለዋል። በደቡብ የነበሩትም ባሌን አስቀድሞ መሪዎቹን ገድለዋል። በሶማሌ የመጡት ናቸው ወደዛ የሄዱት። እንደዛ እያጥለቀለቁ በባሌ አድርገው ወደ ደቡብ ኢትዮጵያ ማለትም በሲዳማ ኩል አድርገው ወላይታ፣ ከዛ በኋላ ወደ ጎጃም ለሄዱ ይታያል። ስለዚህ በብዙ አቅጣጫ ነው የአቷር ሱልጣኔት ወይም የአዳል ሱልጣኔት መስፋፋት ያደረገው እንግዲህ እነዚህ ደግሞ እነ ኢማም አህመድ ኢብራሂም ደግሞ በመካከል አድርገው እዚህ በሸዋ ደብረ ብርሃን እና በዚህ በመንዝ በወሎ ማለትም በዚህ በአምባሰል በዋግ አድርገው ወደ ትግራይ ነው ሄደው። አሁን ይሄ አዲስ መንገድ የተሰራው ማለት ነው። ከአዲስ አበባ ተንቤን የሚያስሄደው ተራራማ ቦታው አድርገው ነው ወደ ተንቤን የሄዱት ትግራይ ውስጥ ሲሄዱ ኤርትራ የነበሩት አፋሮች ተቆጣጥረው ስለነበረ ሙስሊሞች አቀባበል እንዳደረጉላቸው ነው ስልጥን ቤት ላይ የሚያመለክተው። ድሉ ዋነኛ ምክንያቶች ቅድም ከጠቀሷቸው ባሻገር አንዱም በእርግጥ በመጽሐፉ ውስጥ አስቀምጦታል፣ በስለላ ከፍተኛ ውጤት የማግኘት በባህር ኃይል፣ እንደዚሁ የበላይነት መያዝና ሌላው የባለቤታቸው ድል ወንበራ እንደዚሁ ለስኬታቸው አንዱ ጉልህ ሚና እንደተጫወቱ ይጠቀሳል። ለባለቤታቸው ድል ወንበራ ምን የሚነግሩን ነገር አለ? ባለቤታቸው ድል ወንበራ የአሚር ማህፉዝ ልጅ ናቸው። አሚር ማህፉዝ ደግሞ ካፄ ልብነ ድንግል ጋር ጦርነት ገጥመው ብዙ ከታገሉ በኋላ በድርድር ብዙ ሕዝብ ከሚያልቅ እኛ እንፋለም ተባብለው ለመፋለም ወስነው በኋላ አባ እንድሪያስ የተባሉ መነኩሴ ጋር ተፋልመው ነው አሚር ማህፉዝ የተገደሉት። የእሳቸውን ልጅ ነው ያገቡት። አንድ እውነተኛ ነገር እዛ የሚፈነጥቀው ምንድነው? መረጋገጫ ባይኖርም አባ እንድሪያስ የአሚር ማህፉዝ ገዳይ ናቸው የአዝሚር ማሕፉዝ ገዳይ ስለሆኑ የድል ወንበራ አባት ገዳይ ናቸው። ድል ወንበራ ደግሞ አባቷን የገደለ ሰው ለመበቀል ትፈልጋለች። ኢማም አሕመድ ኢብራሂምን የአባቷ ገዳይ እንዲገድልላት ስለዚህ ድል ወንበራ ጀግና የሆነው አባቷ አሚር ማህፉዝ ጀግና ነው። ያ ጀግና አባቷን የገደለባትን ሊበቀላት ብላ ግፊት ማድረጉ አይቀርም። ይሄንን ደግሞ ጀግና እንደነበረች የሚያመለክተው ደግሞ ወልዳም እንኳን አርግዛም እንኳን ቢሆን ከእሱ አልለይም ብላ እስከ መጨረሻው ድረስ እሱ እስከሄደበት ድረስ አብራ ሚሄዷ ነው። ከዛ በኋላ ደግሞ በጣም የሚገርመው ነገር ሌላውን ሰራዊት ከሙኑር ሙጃሂድ እና ከሌሎችም የጦር መሪዎች ጋር በመሆን ኢማም አህመድ ኢብራሂም ከተገደሉ በኋላ ማለት ነው ተመልሳ ከአሚር ሙጃሂድ ጋር በመሆን መንግሥት አቋቁማ አፄ ልብነ ድንግልን ሊገደሉ አድርጋለች። ስለዚህ እቺ ሴት የዋዛ ሰው አልነበረችም። በጣም ትልቅ የመምራት የስልጣን ፍላጎት የነበራት ወኔ የማነሳሳት ፍላጎት የነበራት አፋር ወይም ደናኬል አባል እንደነበረች እንመለከታለን። ኢማም አህመድ መንግስት መዳከምና ውድቀትስ ዋነኛ ምክንያቶች ምንድን ናቸው ይላሉ? ለኢማም አህመድ መንግስት መዳከም በጣም ብዙ ምክንያቶች አሉ። አንደኛ ደንቢያ ላይ ነው የተቀመጡት። ከተንቤን አንስተው መኖሪያቸውን በቀጥታ ያደረጉት ደንቢያ ነው። ደንቢያ በጣም በጣም እጅግ በጣም የለማ ለኑሮ የሚመች አገር ነው። ከዚህ ቦታ ለቀናን ሄድን ነው፣ ኢትዮጵያን ከዚህ ሆነን ነው የምንገዛው፣ ግዛታችን እናስፋፋለን ነው። እስከ ተሰላ ድረስ ነው ግዛት የነበራቸው። ከዚህ ተነስቶ መሄድ እዛ ሆኖ መግዛት አይቻልም የሚል ግምት ስለነበራቸው ሊሆን ይችላል። ነገር ግን በሌላ በኩል ደግሞ በዛ በተራዘመ ጊዜ ሱማሌዎቹ፣ አፋሮቹ፣ ሌሎችም እሳቸውን አጅበው የመጡ አባላት ቤቶቻቸውን፣ ዘመዶቻቸውን፣ ንብረታቸውን ጥለው ነው የመጡት። ስለዚህ ቀስ በቀስ እየቀነሱ መሄዳቸው ምንም የማይቀር ነገር ነው። ከተወሰኑ መሪዎቻቸው በስተቀር ብዙዎቹ የጦር መሪዎቻቸው መደበኛ ሰራዊት ይተዳደር ስላልነበረ ማለትም በሚያገኙ ምርኮ ነው የሚማረክ ነገር የለም። ከጦርነት በኋላ ሰላም ነው የሚመሰሉት። እየማረክ የምትወስደው ሀብት የለም፣ ንብረት የለም። ስለዚህ ለምርኮ የመጡ ሰዎች፣ ለመዝረፍ የመጡ ሰዎች በጦርነቱ ምክንያት ቀስ በቀስ ወደ ሀገራቸው መሄዳቸው የማይቀር ነው። በሌላ በኩል ደግሞ የአጼ ገላውዲዎስ ከሕፃንነት እያደጉ የሄዱበት ጊዜ ስለነበረ ኃይላቸውን እያሰባሰቡ በሸዋ፣ በወሎ፣ በተለይ በዋግና ላስታ የነበረው የተቃውሞ ኃይል እየተጠናከረ እየበዛ እንደሄደ እንመለከታለን። በዚህ መሰረት በመጀመሪያ ላይ እንደምታውቀው ክርስቶፎል ደጋማ ሲመጣ በተደረገው ጦርነት የዛን ጊዜ ዝሀርቲ ጊዜት ላይ በተደረገው ጦርነት እማም አሕመድ ኢብራሂም ቆስለው ወደ ነበሩበት መመለሳቸው ይታወቃል። ማለትም ወደ ዞብል መሄዳቸው ይታወቃል። ዞብል ላይ አምስት ወር ከቆዩ በኋላ የፖርቱጊዞችንና የየመኖችን እርዳታ አግኝተው ኦፍላ፣ ኮረም፣ ሀሸንጌ አካባቢ ላይ ጦርነት አድርገው፣ ምክንያቱም ከፍተኛ የሆነ የታጠቀ የተሰባሰበ ሀይል ነበር። ስለዚህ ከዛ ሁሉ ሀይላቸውን አሰባስበው ኦፍላ ላይ ክርስቶፎል ደጋማን ድል አድርገው ሰው ተመልሰዋል። ይህን ድል ካደረጉ በኋላ የዛን ጊዜ ድል ሲያደርጉ ክርስቶፎል ደጋማን በህይወቱ ነው የያዙ። ክርስቶፎል ደጋማ በህይወት መያዝ ማለት ምን ማለት ነው ነው ጥያቄው? ክርስቶፎል ደጋማ እስጢፋኖስ ደጋማ የጎአ ገዢ ነው፣ ልዑል ነው። ክርስቶፎል ደጋማ ወንድሙ እስጢፋኖስ ደጋማ ኦቶማን ኢምፓየርን ሩቅ ምስራቅ የነበረውን ኃይል ድል አድርጎ ነው ስልጣን የያዘው። ስለዚህ ክርስቶፎል ደጋማ እንደተያዘ ከነነፍሱ ነፍሱ ለቱርኮች ሰጥቶ ቢሆን ኖሮ እነሱ ሊደራደሩ ይችሉ ነበረ ከእስጢፋኖስ ደጋማ ጋራ። ምክንያቱም ትንሽ ወንድሙ ነው፣ ልዑል ነው፣ ትልቅ ሰው ነው። ያንን ትልቅ ሰው ራንሰም ማድረግ ይችሉ ነበረ። ነገር ግን ኢማም አህመድ ኢብራሂም ቱርኮቹን አያገባችሁም፣ አይመለከታችሁም ጠላቴ ነው ብለው ሸንጎ ቁጭ ብለው መሞት ይገባዋል አስ ብለው ገለውታል። ስለዚህ በዚህ ምክንያት አንደኛ ከሁሉ አስቀድሞ ቱርኮቹ ሊረዷቸው የመጡት ቱርኮች በጣም ተቀይመዋቸዋል። ብዙዎቹም ወደ ሀገራቸው ተመልሰዋል። እዚህ ላይ ነው አንዳንድ ሰዎች ቱርኮች ናቸው የሚያዟቸው ሲባል የማይሆንበት ምክንያት በራሳቸው ኃይል እንደነበረ የገሰገሱት እና የሄዱት። ነገር ግን ኢትዮጵያን ፖርቱጋል እንደረዳቻት ሁሉ በቅርቡም ደርግን ራሽያ እንደረዳችው ሁሉ እንግሊዝ የአጼ ኃይለ ሥላሴ መንግስት እንደረዳችው ሁሉ ሌሎቹም በተለያዩ ምክንያቶች የውጭ እርዳታ አግኝተው ስልጣን እንደያዙ የወዲት ራሷ የሻም መንግስት ረድቷት ነው የሚባል የግብጽ መንግስት ረድቷት ነው የሚባል እንዳለ ሁሉ ኢማም አህመድም ቱርኮች ረድተዋቸዋል፣ የመኖች ረድተዋቸዋል። ስለዚህ ቱርኮቹ ሲመለሱ ከፍተኛ ገንዘብ የሰጧቸው ናቸው የቀሩት። በኃይላቸው ላይ መዳከሙ የማይቀር ነገር ነው። ሀሸንጌ ላይ ድል አድርገው ውስጥ በየካቲ በስድስት ወሩ ውስጥ የአጤ ገላውዲዮስ ፖርቹጊዞች የሚደገፈው ሰራዊት ድል አድርገዋቸዋል። ስለዚህ አንደኛ በርካታ የጦር አባሎቻቸው ወደ ሀገራቸው ተመልሰው ስለነበረ፣ ሁለተኛ ቱርኮቹ ክርስቶፈር ደጋማን አትግደል ቢሏቸው ስለገደሉና ምኞታቸውን መና ስላስቀሩባቸው በሶስተኛ ደረጃ የአጼ ገላውዲዮስ ሰራዊት ከጊዜ ወደ ጊዜ እየተጠናከረ በመሄድ ላይ ስለነበረ በተለይም በቅርባቸው የነበሩ የጎንደርና የዋግና የላስታ አርበኞች ደጋፊዎች በመሰረቱ ከላስታና ከዋግ ጋራ የጋብቻ ብቻ ዝምድና አላቸው ጠንካሮች ስለነበሩ የትግራይ መሳፍንትና መኳንንትም እንደዚሁ እየተጠናከሩ ስለነበረ የጎጃም መሳፍንትና መኳንንትም እየተጠናከሩና በአጼ ገላውዲዮስ ጥላትር እየተሰባሰቡ ስለነበረ ለኢማም አህመድ ድል መሆን አስተዋጽኦ አድርጓል የሚል አስተሳሰብ አለኝ። አሟሟታቸውስ እንዴት ነበር? አሟሟታቸው በፖርቱጊዞች በተተኮሰ ጥይት ነው የተመቱት ነው የሚባለው። የሞቱበት ቦታ ወይናደጋ የሚባል ነው። ወይናደጋ የምንለው ከማክሰኝት በስተ ምዕራብ ወይም በምዕራብ በነሳ ድንበር ላይ የሚገኝ ቦታ ነው። መቃብራቸውም ያለው እዛ ነው። እንደገና ደግሞ ደንቀዝ ያሰሩት ቤተ መንግስት መስጊድም ትልቅ መስጊድ እንዳለ ነው። ከዛ ሩቅ አይደለም። የአስራ አምስት የሀያ ኪሎ ሜትር ቢበዛ የሰላሳ ኪሎ ሜትር ርቀት ያለው ስፍራ ነው። ከቤተ መንግስታቸው ማለት ነው፣ ደንቀዝ ካለው ኢማም አህመድ ኢብራሂም ወይም ግራኝ አህመድ በኢትዮጵያ ታሪክ ውስጥ በአሁኑ ወቅት ምን አይነት ስፍራ ይኖራቸዋል? ምን በጎ ስራዎችን ሰርተዋል? በአስራ አምስቱ ዓመታት ውስጥ ምን አይነትስ ከባድ ጥፋቶችን አድርሰዋል? ታሪክ ቅርሳቸው በምን መልክ ነው የሚዘከረው? በአሁኑ ወቅት የኢማም አህመድን በሶስት መልኩ ልናያቸው እንችላለን። አንደኛው በክርስቲያኑ በኩል ነው። ለዘመናት የሀክል ማለትም ሶስት መቶ አመተ ምህረት ወይም ዓመተ ልደት ጀምሮ እስከ አስራ ስድስተኛው ክፍለ ዘመን በክርስቲያኑ እጅ የነበረውን የመንግስት ስልጣን በመንጠቃቸው ምክንያትና የኢስላማዊ መንግስት ኦልሞስ የሚመስል መንግስት በማቋቋማቸው በክርስትና እምነት ላይ ብዙ ጉዳት ደርሷል። አንዳንዶቹ መረጃዎች እንደሚያመለክቱት አብዛኛው የክርስቲያን ኢትዮጵያዊ ሙስሊም እንዲሆን የተገደደበት ወይም ባይገደድም ሁኔታዎች ገፍተውት በአብዛኛው ሙስሊም የሆነበት ዘመን ነው። እንደገና ይሄ በሚሆንበት ጊዜ በርካታ አብያተ ክርስቲያናት እንደሚወድሙ፣ እንደሚጠፉ አብዛኛው መረጃዎች እንደሚጠፉ የተረጋገጠ ነው። በሌላ በኩል ደግሞ ጦርነት በሚካሄድበት ጊዜ መስጊድ፣ ቤተ ክርስቲያን ወይም ገዳም ብሎ አይመርጥም። ምን ጊዜም ቢሆን ሁን የሚደረጉ ጦርነቶችን ራሳቸው ልናያቸው እንችላለን። ምክንያቱም ጦርነት ጦርነት ነው። በዚህ ምክንያት ብዙ ቤተ ክርስቲያኖች በጦርነቱ ምክንያት ተቃጥለዋል። አንዳንዶቹ የጦርነት ምሽግም ስለነበሩ ሰዎቻቸው እስካሉት ሰዎች እስከ ሀብትና ንብረቱ ተዘረፈበት ሁኔታ አለ። በሌላ በኩል ደግሞ ቤተክርስቲያናችንን አናስነካም ሀብት ንብረታችንን አናስነካም ብለው ደግሞ የተቃጠሉ ብዙ ክርስቲያኖች አሉ። በዚህ መልኩ በምንመለከትበት ጊዜ በክርስትና እምነት ተከታዮች ላይ ብዙ ጉዳት እንደደረሰ እንመለከታለን። ብዙ ሀብትና ንብረትም እንደወደመ እንመለከታለን። በሌላ በኩል ደግሞ በሙስሊሙ ህብረተሰብ በምናይበት ጊዜ የክርስትና እምነት በግድ እንዲከተል ሲገደድ የነበረው ህብረተሰብ ወይም ሲናቅ የነበረው ህብረተሰብ መራር የሆነ ጦርነት ተካሂዶ እምነቱን በፈለገበት መንገድ እንዲመራ ሁኔታዎች ተመቻችተውለታል። በዛን ጊዜ በርካታ መስጊዶች ሊሰሩ እንደሚችሉ ምንም ጥርጥር የለውም። በርካታ የሃይማኖት ትምህርት ቤቶች እንደሚከፈቱ ጥርጥር የለውም። በርካታ የዳኝነት ስርዓቶች በሸሪአ ህግ እንደሚመሩ ምንም ጥርጥር የለውም። ስለዚህ በአንድ በኩል የሸሪአ ህግ የሰፈነበት ሲሆን፣ በሌላ በኩል ደግሞ ክርስትናው በኩል ጉዳት የደረሰበት ነው። በሦስተኛ በኩል ደግሞ ብዙዎች ችን ደግሞ የሚያሳስበን የሚያስጨንቀን ደግሞ በእስላማዊ ጦርነትም ሆነ በክርስትናዊ ጦርነት በጠቅላላ በሃይማኖት ጦርነት ኢትዮጵያ የምትባለው ሀገራችን በጣም ከፍተኛ ቅርስ፣ በጣም ከፍተኛ ሀብት፣ በጣም ከፍተኛ ንብረት የወደመባት መሆኑ ነው። በዚህም ሆነ በዛ በሙስሊሙም ሆነ በክርስቲያኑ ብዙ ወጣቶች መስዋዕት የከፈሉበት ጦርነት መሆኑ ነው። ስለዚህ ኢትዮጵያ በሁለቱም ጦርነቶች ምክንያት አበሳዋን አይታለች፣ መከራዋን አይታለች፣ ተጎድታለች፣ ልታገኛቸው የማትችላቸው ሀብትና ንብረቶች አጥታለች። በክርስትናም ሆነ በእስልምና ስም የሚነሳ ሃይማኖት አንደኛ መጽሐፍ ቅዱሳዊም ሆነ ቁርአናዊ የሆነ ድጋፍ የለውም። ክርስቶስም በጦርነት ሃይማኖታቸውን አስፋፉ አላሉም። መሀመድ እንደዚሁ በጦርነት ሃይማኖታቸውን አስፋፉ እያሉበት ቦታ የለም። ቁርአኑ ትክክል ባልሆነ መንገድ እየተጠረጎመ ጃሃድ የጦርነት ነው ተብሎ ነው እንጂ መንግስትን በሀይል የማስፋፋትና እምነትን በሀይል የማስፋፋት ነገር ቁርአን ውስጥ እንደሌለ ነው የምንገነዘበው። አሁንም ሆነ ጥንት ማለት ነው። እኛን እኛን በሚመለከት የሃይማኖቱ ጦርነት አጤ ልብነ ድንግልም እስልምናን በጠቅላላ ከምድረ ኢትዮጵያ ለማጥፋትና የክርስቲያን ዓለም ለመመስረት የነበራቸው አመለካከት በእኔ እምነት ትክክል አልነበረም። እንደ ኢትዮጵያዊ መሪ ሆኖ ቢመሩ የተሻለ ሆን ነበር። ከእሳቸው በኋላ የመጡም በክርስትና ሃይማኖትም አገር ከሚመሩ በራሳቸው በፖለቲካ ሳይጠል የክርስትና እምነት ድጋፍ ጥላ ሳይፈልጉ ወይም በድባብ መታገዝ ሳያስፈልጋቸው በራሳቸው በመንግስት እንዲሆን ነው ይሄ ነገር ኢትዮጵያን ጎድቷታል። በሶስት በኩል እንመልከተው ብዬ ነው እዛ ኢማም አህመድ ኢብራሂምም ላይ ጻፍኩት። ይህ የአሁኑም እምነቴ ይኸው ነው። አቶ ተሾመ ብርሃኑ ከማል የኢማም አህመድ ኢብራሂም አህመድ ግራኝ መጽሐፍ ደራሲ፣ ስለ ቃለ ምልልሱ እናመሰግናለን። እሺ፣ እኔማ አመሰግናለሁ እናንተ ስለጠየቃችሁኝ። ዜር ስጥል እንላለን።